ባለፈው እሁድ ልክ የዛሬ ሳምንት እዚህ ዋሽንግተን ዲሲ ውስጥ የተካሄደ ዝግጅት ነው። ለሜሪጆ ኢትዮጵያ የህጻናትና የአረጋውያን መርጃ ገንዘብ ለማሰባሰብ ታልመው የተሰናዳው ዝግጅት ሰው ለመርዳት ሰው መሆን በቂ ነው የሚል መጠሪያ ተሰጥቶታል። ሶስት እንግዶች አሉን። ከሴቶችና ቤተሰብ ፕሮግራም አዘጋጇ ቆንጅት ታዬ ጋር ነው ያወያየኋቸው። አዲሱ እረፍት ላይ ነው። ቀደም ብዬ እንደጠቆምኩት በሚቀጥለው ራዲዮ መጽሔት እናገኘዋለን። አሁን ወደ ውይይቱ እንዘልቃለን። እንግዶቻችን ራሳቸውን ያስተዋውቁናል። ስሜ ቤተልሔም ከበደ ይባላል የምኖረው ሳኖዜ ካሊፎርኒያ ነው። የ2017 የሚስ ኢትዮጵያ አሸናፊ ነኝ። ሲስተር ዘቢደር ዘውዴ የሜርጆ መስራችና ስራ አስኪያጅ ነኝ። ተስፋሁን አዱኛ ከዚሁ ከቨርጂኒያ ነኝ። የሚስ ኢትዮጵያ ዩ ኤስ ኤ ፓጀንት ፋውንደር ነኝ። እንዲሁም የሜሪጆ የፈንድሬዚንግ ፕሮግራም አስተባባሪ ን አዘጋጅ ነኝ። እና አመሰግናለን እንግዶቻችን ቆንጅት። ዛሬ የራዲዮ መጽሄትም ሴቶችና ቤተሰብም በጋራ የሚያዘጋጁት ፕሮግራም ሊወጣው ነው። ተጋባዥ እንግዳ ሆኛለሁ። ብዙ ጊዜ አንቺ ነበርሽ የምትጋብዥኝ ና ዛሬ በመገኘትሽ ደስ ብሎኛል ቆንጅት እንግዲህ ያገኘናቸው ሰው ለመርዳት ሰው መሆን በቂ ነው በሚል ርዕስ ያዘጋጁት ባለፈው እሁድ እዚህ ዋሽንግተን ዲሲ ውስጥ የተካሄደ ስነ ስርዓት ሜሪ ጆይን ለመርዳት የተዘጋጀ ነው ይህን ስነ ስርዓት ያስተባበረው አቶ ተስፋሁን አዱኛ ነውና እንዴት በዚህ ስራ ውስጥ ተሳተፍ ምንስ ውጤት አገኛችሁበት በመጀመሪያ ለቮይስ ኦፍ አሜሪካ አዘጋጅ አሉላ ቆንጂት በጣም እናመሰግናለን። ይህን እድል ስለሰጣችሁን ሜሪ ጆይ ለመርዳት ዋና ያነሳሳን ምክንያት ከሲስተር ዘቢደር ጋር ስራዎችዋን እናያለን እንከታተላለን፣ እና አሁንም ሲያትል ላይ አብረን ነበርን የሚስ ኢትዮጵያን ሁለት ሺ አስራ ሰባት ስናዘጋጅ በዛ በተገናኘንበት ጊዜ አንዳንድ ዲስከሽኖች አድርገን የሚስ ኢትዮጵያ ዩስ ፓጀንት ዋናው አላማው እንደነዚህ አይነት በጎ አድራጎት ድርጅቶችን መርዳትና ብሪጅ መፍጠር ስለሆነ ተወዳዳሪዎቹም ራሱ እዚህ ውስጥ ለመወዳደር ይህንን አይነት አላማ ይዘው መቅረብ አለባቸውና መሳተፍ አለባቸው። አንዱ ዋናው እሱ ነው። ስለዚህ ይህንን ተነጋገርን። ከዛ መልስ እንግዲህ በስራ ግንኙነት ባለን መሰረት የተለያዩ አርቲስቶችን ስልክ በመደወል እንዲተባበሩ ስናደርግ በጣም በሚገርም ሁኔታ በአይነቱም በይዘቱም ለየት ያለ ብዙ አርቲስቶች በነፃ ያለምንም ክፍያ ፈቃደኛ መሆናቸውን ሜሪጆ የሚሰራው ስራ ትልቅ ስራ ስለሆነ ለመርዳት ፈቃደኛነታቸውን ገልጸው እነሱም ብቻ ሳይሆን የተለያዩ ቢዝነሶች፣ ሬስቶራንቶች ሁሉ በነጻ ምግብ በማቅረብ ውጤቱም በጣም በጣም ብዙም ባይባልም በጣም ጥሩ ነበረ። ይሄ ራሱ አዌርነስ መፍጠሩንም ግንዛቤ መፍጠሩ ግንዛቤ መፍጠሩ አማውንቱንም እንግዲህ ነገ መግለጽ ምን ይችላልን? የተገኘው ነው የገንዘቡ ነው ገንዘብ መጠን ነው ያልከ ያለው የገንዘቡ መጠን? አዎ እንግዲህ መቺ ምስካሁን በቼክ ምናቀው እስከ 12000 በላይ ተሰብስቧል። ዶላር አዎ እንግዲህ ሌሎችንም ደምረን ሁሉንም ነገር የታንኪ ፕሮግራም ስላለን ዛ ላይ እናቀርባለና በጣም ደስ የሚል ነው የአርቲስቶች ትብብር፣ የቢዝነሶች ትብብር፣ የህዝቡ ፍላጎት እና እሷ የምትሰራው ስራ ጥሩ መሆኑን እንድናውቅ አድርጎናል። ለምን እኔ ብዙዎቹን ቸርቾችንም ደርሻ ያለው ቢዝነሶችም ጋር ሄጃለሁ እና ስለ ሜሪዙ ያላቸው ግንዛቤና አስተሳሰብ በጣም ደስ የሚል ነው፣ የሚያበረታታ ነው እና አይ ቲንክ እሷም በርትታ እንድትሰራ የበለጠ ጉልበት እንዲሆናት የሚያደርግ ይመስለኛል። እሺ ወጣቷስ የ2017 ወይዘሪት ኢትዮጵያ አሸናፊ በዚህ ውስጥ የነበረሽ ሚና ያስረኝ። አዎ እዚህ በተደረገው ፋንድሬዚንግ ከሳኖዜ ስፖንሰር አግኝቼ ለመምጣት በቅቼ ነበረ። ጥሩ ዝግጅት ነበር። ክራውኒንግ ሴሪሞኒውም የነበረው በዚሁ ፕሮግራም ነበረ። ያው ለዛ ነው እዚህ የነበርኩት። ወይዘሪት ኢትዮጵያ መሆንሽ በይፋ ሽልማቱን የተቀበልሽበት ማለት ነው፣ አሁን የምትነግሪ ስነ ስርአት? አዎ ስነ ስርአቱ እዚህ ነበረ። የውድድሩ ደግሞ ሲያትል ነበረ። ማን ነው ያን ሽልማት ያካሄደው? ሲስተር ዘቢደር የክብር እንግዳ እንደሆነች ነው የተረዳት። አዎ ሲስተር ዘቢደር ነበረች ክራውኒንግን የሰጠችው፣ እንዲሁም ደግሞ ለአምባሳደርነትም የሶመችኝ ሲስተር ዘቢደር ነበረች። ስለዚህ ባለብዙ ማዕረግ ሆነሻል ዛሬ ማለት ነው። አዎ ይሄ ደግሞ የእነ ሲስተር ዘቢደር ስራ በጣም የቆየ ስራውን ያስመሰከረ ድርጅት ነው እና ልትኮሪ ይገባል። ሲስተር ዘቢደርስ፣ ዝግጅቱ በጣም በጣም ጥሩ ነበረ። ከተስፋውን ጋር የተገናኘ ነው። ሲያትል ኳሱ ላይ ነው። እና ስለ ስራችን ከጠየቀ በኋላ ብዙ ሰዎችን ካነጋገረ በኋላ ያው ጥሩ ስራ የሚሰራ ድርጅት ነው፣ እኔ በራሴ እንዲህ ማድረግ ፈልጋለሁ አለ። እኔ ደግሞ በአጋጣሚ ትኬትሽ ተሸልሜ ነበር። የአዋሳ አርጋዊ ማዕከል ሲመረቅ ወይዘሮ መስከረም በላቸው ከአትላንታ ክፍል ስፖንሰር አድርጋ ነበር። ያንን ክፍል ምረቃው ላይ በአጋጣሚ ተገኝታ ትኬት ሸለመችኝ መጥተሽ ረፍት አርጊ ብላ ልክ ተስፋሁን ፈንድራይዚንግ እያዘጋጀው ነው። በጣም ብዙ አርቲስቶች ናቸው ያሉት፣ ብትገኝ ሲለኝ እንግዲህ አሁንስ ትኬቱን ለፈንድራይዚንግ ልጠቀም ብዬ መስከረምን አነጋገር ኳት እሷ ደግሞ በጣም ደስተኛ ነኝ አለች። የበረራ ትኬት አዎ፣ ከዚህም የሚመልሰኝ አዎ፣ ትኬት ቆረጠችልኝ። ተገኘሁኝ። በጣም በጣም የሚገርም ነው። ከሰላሳ በላይ አርቲስቶች ናቸው የተገኙት። እንዲህ አይነት አንድነት እኔ ዲሲ ላይ ሁሉም ሰው ያለው የመጀመሪያ ነው። ሚስ ኢትዮጵያ ፔጀንት ያዘጋጀውና እኔ በዚህ አጋጣሚ ተስፋሁንን ይሄንን ቀንና ማታ ሰርቶ ነው በአንድ ወር ውስጥ ያዘጋጀውና እዛም ሲያገኙኝ የአርቲስቶቹ ፍቅር በጣም በጣም ደስ ይላል። በጣም ሁሉም እኛ አለን በየጊዜው ለሚዘጋጀው ለኢትዮጵያ ሕጻናት፣ ለኢትዮጵያ አዛውንቶች እኛ በነፃ እንሰራለን ምንም እንዳታስብ እያሉ ያበረታቱ ነበር። ሌላው የንግዱ ህብረተሰብም በጣም ስፖንሰር ያደረጉ ሉ ተገኝተዋል። አንድ ልጅ ሁለት ልጅ አምስት አዛውንት እንዲ ስፖንሰር ያደረገዋሉ ፊልም ተዘጋጅቶ ነበረ። በጣም በጣም የተሳተፉትን በሙሉ አመሰግናለሁ። ሲስተር ዘቢደር ለእንዲህ ያለ ዝግጅት እንግዳ አደለሽም። በኋላ ላይ ድርጅትሽም አድጎ የት እንደደረሰ ታስታውሽናለሽ። በየአመቱ ስት መጪ የምንሰራችሁ ምን አዲስ ነገር አለ እናያለን። ወዲሁም የቤተሰብ ፕሮግራምም ስላለ የአረጋውያኑንም አዳዲሶችን ፕሮጀክቶችን ጨምረን እናወራለን። ግን የተመሰጥሽበት የመሰለኝን አንድ ነጥብ እንደው አጽንኦት ለመስጠት ነው። ይሄ ህብረተሰብን ማሳተፍ ታዋቂዎችን፣ የኪነጥበብ ባለሙያዎችን ማሳተፍ ምናልባት ከቀዳሚዎቹ አንዷ ትመስኛለች ኢትዮጵያ ውስጥ ታዋቂዎች የኪነ ጥበብ ባለሙያዎች ዝም ብሎ በርቀት ከምናየው ዝና ባሻገር ለማህበረሰብ በጎ ነገር ማድረግን እንደ ስራቸው መውሰድ ከመደበኛ ስራቸው ወጣ ብለው የሚያደርጉት መሆኑን ከተቀበሉ ሰነባብተዋል። በሌሎች ብዙ ቦታዎች ያለው ግን ሜሪጆች ከመጀመሪያዎቹ ከቀዳሚዎቹ አንዱ ነውና እና ህጻናት ማሳደግን አስር ህጻናት ወላጅ ሆኖ እንደ ማሳደግ ኃላፊነት መውሰድን የልማድ ስራ አድርገዋል። እዚህ ዋሽንግተን ዲሲ ተመላልስሽ የመጣሽ ግለሰቦች በተመሳሳይ ነገር መሳብ ችለሻል። ይሄ ግን ምን ስሜት ሰጠሽ? ምክንያቱም የኪነ ጥበብ ባለሙያዎችን በዚህ ደረጃ ማሳተፍ እንደ ተባለው የተለመደ አይደለምና እንዲህ በአንድ መድረክ ላይ ከኪነ ጥበብ ውጪ ለሆነ አላማ ይሄ እንግዲህ ሜርጃ አስረኛ አመቱን ሲያከብር ከዛሬ አስራ ሶስት አመት በፊት ለአርቲስቱ ወደ ትልቅ ጉባኤ አዘጋጅተን ነበር። ሁሉንም አርቲስትና በጣም በጣም ነበር ያዘኑት። እንዲህ አይነት ህይወት እንዳለ ኩ ህብረተሰብ ውስጥ አያውቁም እና እንዲጎበኙ ሁሉ አደረግን። እንደ አርቲስት አብራር ያለውን በጣም በጣም መግለጽ እፈልጋለሁ። እስከ ዛሬ ለራሴ ብቻ ነበር እንደ ከብት የምኖረው እንደ ሰው መኖር የጀመርኩት አሁን ነው ይላል። ሲገቡ ለአንድ አመት ሁለት አመት ነው እኛ ብዙና የማንፈልግም ሲሉ ነበር። ከዛ በኋላ ግን እስካለን ድረስ በህይወት እኛ ለሰው መኖር አለብን ብለው አሁን አሁን ደግሞ በሜርጆይ ብቻ አይደለም በተለያዩ ድርጅቶች ውስጥ ገብተው በጣም ደስ የሚል እንቅስቃሴ አዋሳ ላይ ታዋቂ ሰዎች፣ አርቲስቶች እየሰሩ ነው። የዚህ የዲሲው ደግሞ በጣም የመሰጠኝ ሁሉም መቅረት እንደ ነወር የተቆጠረበት ነው። ድምፃውያን በአጠቃላይ የኪቦርድ ተጫዋቾች፣ የሙዚቃ ባንዱ የባህልም፣ እንደዚሁም ዘመናዊ ባንዱ ከዚህ ዝግጅት መቅረት እንደ ነውር የታየበት ነው። እየደወሉ አለን እያሉ ነው እና ይሄ ነው በጣም የመሰጠኝ ና ይህ መቀጠል አለበት። እኛ ለእኛ ችግር ከኛ የተሻለ መፍትሄ የለውም። አሁን እንደምታዩት ነው፣ የአለም አቀፉ ገንዘብ በጣም እየደረቀ ነው የመጣው፣ ችግሩም በዛኑ ያክል ደግሞ እየሰፋ ነው የመጣው። ዛሬ በየቦታው ዞረ ስታዩ ጎዳና ተዳዳሪዎች ቁጥሩም ጨምረዋል። ተራ በተራ ሚበላተራ የሚበላ ተራ በተራ የሚተኛ ዩኒፎር ዩኒፎርማቸው ትምህርት ቤት የሚቀሩ ዘጠነኛ ክፍል ደርሰው አስረኛ ክፍል ደርሰው ሀይ ስኩል ሲገቡ ጫማ አተው የሚቀሩ ወደ ቀን ስራ የሚገቡ ብዙ ተማሪዎች አሉና ይሄ ችግር ከኛ አያልፍም። በጣም በጣም መረዳዳት እንችላለን። ና አንድ ሰው አንድ ልጅ ቢያስተምር ለቁም ነገር ቢያበቃ እኛ ልጆቹም አይበቁንም። ና አዛውንቱም ደግሞ መለመን የለበትም። የተማረውም ያልተማረውም አዛውንት እችን አገር እዚህ አድርሶ ነው ያስረከበንና ዛሬ በየቤቱ በጣም በሚያሳዝን ሁኔታ ቦታ ላይ የሚያቸው የጠፉ አዛውንቶች አሉ። ስለዚህ እነኝህን ማየት ግዴታ አለብን። እነሱን ለመርዳት ደግሞ ታዋቂ ሰው በጣም በጣም አርቲስቱ ሰው ህዝቡ አርቲስት ይወዳል። ስለዚህ እኛ አርቲስቶች ደግሞ እውቅናቸውን በመጠቀም ለሀገራቸው ቀጣይ የሆነ ስራ እንዲሰሩን በዚህ አጋጣሚ እያመሰገንኩኝም ጥሬን አስተላልፋለሁ። ወደ አዘጋጁ ነው የሚሄደው። ተስፋ ምን ያህል ሰው ተገኘላችሁ በዚህ ዝግጅት ላይ? ዋሽንግተን በጣም ብዙ ኢትዮጵያዊ ኢትዮጵያዊ አሜሪካዊ የሚገኝበት በንግድ ቤትም ይሁን በተለያዩ የስራ ዘርፎች በትምህርት ላይ ያሉ በርካታ ሰዎች ያሉበት ከተማ ነው እና ምን ያህል ሰው ተገኘላችሁ? እሺ፣ በድጋሚ አመሰግናለሁ። በእውነቱ በአጭር ጊዜ ውስጥ በአንድ ወር ጊዜ ውስጥ ነው ይህ ዝግጅት የተዘጋጀው። ሲስተር ዘቢደርም አንድ ቀን ሲቀራት ነው የገባችው የሚቻለውን ያክል ማስታወቂያዎች፣ ብዙ ነገሮች ተሰርተዋል እና ዋናው በዛ ቀን የመጡት ሰዎች በቃ ያ ግዴታችን ነው ብለው የሚሉ ሰዎች የተገኙትና አንደኛ የጾም ወቅት ነው። ግን አካባቢው ካለን የኢትዮጵያ ህዝብ አንጻር በቂ ነው የሚባል አይደለም። ግን ውጤታማ የሆኑ ሰዎች መጠዋል ማድረግ ያለባቸውን አድርገዋል። አርቲስቶች፣ ሁሉም ሰው ተገኝተዋል እና ጥሩ ነበር። ስና በአሁኑ ሰዓት ያገኘ ነው ያቼኩን የምናቀውን ቁጥር ቅድም የገለጽኩት ያን ያክል ተሰብስበናል። ከዛም በላይ ደግሞ እነኚህን ሰዎች በቋሚነት እንደው ይህንን ድርጅት የሚረዱበትን መስመር ለመክፈት ስለሆነ የነበረው የሰው ብዛት ከአካባቢው አንጻር በጣም ብዙም ባይባልም ጥሩ ነበር። የሚያበረታታ ይመስላል ቆንጂት። በምሳሌነቱም ጭምር ነው እና እንዲህ መሰሉን ፕሮግራሞች የምናዘጋጀው በጊዜው ከተገኘው ውጤት እኩል ለሌሎች ምሳሌ የሚሆን በዝግጅቱም ሆነ በተለያየ መንገድ ሙያቸውን፣ ችሎታቸውን፣ ገንዘባቸውን፣ ጊዜያቸውን መስጠት የፈለጉ ምሳሌ መሆናቸው እናያለን። ይሄ ወደ ወጣቷ ቤተልሔም እንድንሄዳለን። ቤተልሔም በዚህ ዝግጅት ላይ የወይዘሪት ኢትዮጵያ ማዕረግሽን ዘውድሽን ደፍተሻል። በዝግጅቱ ላይ በዚያው ሰዓት ደግሞ ቀደም ብለሽ እንደገለሽልን የሜሪ ጆይ የክብረ አምባሳደር ወይም የበጎ ስራ አምባሳደር ሆነሻል። ይሄ በራሱ ትልቅ ኃላፊነት ነውና ቅድም አቶ ተስፋ ሁንም እንደገለጠው አንቺ የተሳተፍሽበት የመስለ የቁንጅና ውድድር ስለ ቁንጅና ብቻ አለመሆኑ ማህበራዊ ኃላፊነትም አብሮ ማሸከሙ ካሸነፉም በኋላ የሚቀጥል ነው። በውድድር ጊዜም እንዳለ ሁሉና ትከሻሽን እንዲችል አድርገሸዋል። ተዘጋጅተሻል ለሚቀጥለው ኃላፊነት? አዎ፣ እኔ በእኔ በኩል ዝግጁ ነኝ ብዬ ነው የማምነው። ወደ የምኖርበት ሀገር ሳኖዜም ሲሄድ ስራዎችን ለመስራትና ይህንን አዌርነስ እዛ ለሚኖሩት ኢትዮጵያውያን የሚችለውን ያህል ለመናገር አቅጃለሁ። ያ እና ደግሞ በጣም ቀላል ነው። አንድ ሰው 18 ብር በወር መክፈል ማለት አንድን ልጅ ለማሳደግ በጣም የሚከብድ ነገር አይደለም። ለራሳችን ነው። ከሁለት መቶ ብር ሶስት መቶ ብር እያወጣን ልብሶች፣ ጫማዎች እንገዛለን። እንኳንስና ያንድን ሰው ህይወት ለመቀየር 18 ብር ትንሽ ነው እና ያ ዝግጁ ነው። በጣም ኮንሰፕቱ ቀላል ነው። ያንን ሰዎች ብናስረዳቸው እነሱ ደግሞ ውሳኔው የነሱ ነው። የምትይው ወጣቷ በርትተሽ የተነሳሽበት ይመስላል። ከዚህ በፊትም የሲያትሉ ኳስ ጨዋታው ሳምንት ላይ አዲሱ አነጋግሮች ነበርና እንዲህ ያሉ ስራዎችን እንደምትሰሪ የበጎ አድራጎት ስራዎችን እንደምትሰሪ ጠቅሶ ነበር። አዎ ሰራለሁኝ። ኢትዮጵያ ሂጄ ነበረ። ከሁለት አመት በፊት ወደ ትውልድ ሀገሬ ጎጃም ደብረወርቅ ሂጄ እዛ ያሉትን ቤተ ክርስቲያኖችን ረድቻ አለውኝ። ትላልቅ ሰዎች እዛ የሚኖሩ ልብስና የሚተኙበት ፍራሽ በመግዛት እንዲሁም ምግብ በማብላት ረድቼ ነበረ። አድማጮችን ድጋሚ ማስታወስ ሊሆን ይችላል አዲሱ ጠይቆች ከሆነ በጊዜው ግሩም ቃለ ምልልስ ማድረጋችሁ ትዝ ይለኛል። በኳሱ ስነ ስርአት ተወዳድረሽ ባገኘች ቦታ ደብረ ወርቅ የትውልድ መንደርሽ እንደሆነ ገልጽሻል። ምን ያህል ጊዜ ሆነሽ ለመሆኑ፣ ወዲ ወደ ዩናይት ስቴትስ ከመጣሽ ከኢትዮጵያ ከመጣው፣ ዘጠኝ አመት ነው። አሁን ይበልጡን አሜሪካዊት ነሽ ወይስ እንደ ተቀበልሽው ማዕረግ ይበልጡን ኢትዮጵያዊ ነሽ? ኢትዮጵያዊ በምንድነው የምታሳየው? ማንነቴ ኢትዮጵያዊ ነው። ያንን መቀየር አልችልም። የምታሳየውም በምግባርም መሆን የተቀበልሽውም ሽም ኃላፊነት ከኢትዮጵያ ጋር መያይዝሽ ይመስላል። እንግዲህ በአለሽበት አካባቢ የምታደርጊውንና የተረከብሽውን ኃላፊነት የቱን ሀያል እንደ ተግባር ላይ እንዳዋል እንጠይቅሻለን መልሰን። ቆንጅት ምናልባት ወደ ሲስተር ዘቢደር የሚመለስ ጥያቄ ነው። ከዚህ ቀደም ሲስተር ዘቢደር ወዲህ ወደ ዩናይት ስቴትስ ስትመጣ ቀደም ሲል በነበረውን ፕሮግራም፣ በሌሎችም እንደጋግመን አነጋግረናታል። እናገኛታለን። ራሷም የብርቱ ሰው ምሳሌ ሆና ነው የምትታየኝ። ለረጅም አመታት ወላጅ ወይም አሳዳጊ ያጡ ህጻናትን ረጅ የሌላቸው አረጋውያንን ሰብስቦ መርዳት፣ የቅርብ ሰዎችን በቅጡ መሰብሰብ በማይቻልበት ሁኔታ ውስጥ ለብዙዎች ኃላፊነት መውሰድ ያን ደግሞ ጅም አመታት ስራሽ ማድረግ የህይወትሽ አካል ማድረግ የተለየ ጥንካሬን ይጠይቃልና ስለ ራሷ ብትነግረን አሁን ያለችበትን። ከዚህ ሁሉ አመታት በኋላ ዛሬ የሚደከም የሚደከምሽ አይመስልም። በራሱ በመስተዋትም ፕሮግራም በተደጋጋሚ ስናነጋግራት ባልሳሳት፣ ከሀያ አመት በላይ ይሆናል ይመስለኛል። ሀያ ሶስት አመት እያለች ነው እና፣ ዛሬ ሳያት ደግሞ እንዴ አንቺ አትለወጪ እንደውም ጥሩ ስራ ጥሩ ስራ በጎ ስራ ያለመልማል ልጅ ያደርጋል ይመስለኛል፣ በአንቺ ላይ እንደምናየው እያልኳት ነበር። አሉላ እንዳለው ምንድን ነው በዚህ እንድትቀጢ ያበረታሽ የሚሄደው ነው። አድማጮች ሲስተር ዘብደር ዘውዴ ትመለሳለች፣ ታዲያ በቀጠሮ ነው። ከሶስቱ እንግዶቻችን ጋር የጀመርነውም ወግ አልተቋጨም። በረቡዕ ምሽቱ ሴቶችና ቤተሰብ ፕሮግራማችን ተከታዩን ይዘን እንመለሳለን። አሁን ባቀረብናቸው ዝግጅቶችም ሆነ በሌሎች አነጋጋሪ ጉዳዮች ዙሪያ ሐሳባችሁን ልታደርሱን የፈቀዳችሁ እናም ድምፃችሁን መልሰን እናሰማ ዘንድ ለተሳትፎ ተጋብዛችኋል። ለራዲዮ መጽሔት ስትሉ አሁን ተግታችሁ ጻፉ፣ ደውሉልን። ስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። የኢሜል አድራሻችን ሆርን አት ቪኤኒውስ ዳካም ብላችሁ ጻፉ። አሁን ወደ ማጠናቀቁ እናመራ ነው። ብዛዬው ደምሴ መለየት ክፋቱ ይለናል። ስስለሻሌ ካይኔ ከመሃሉ አንቺ ብቻ እኮ ነሽ በሚታየኝ ሁሉ ስስለሻሌ ካይኔ ከመሃሉ አንቺ ብቻ እኮ ነሽ De mita ei cu lupt Anci în vicea cuneră și De mita ei cu lupt să un gara dorește-ne ale să un gara dorește ስንቱን ጋራ ዙረሽ የናለ ስንቱን ጋራ ዞሬነ፣ እንዴት እንዳዲስ ሰው ታሚኛለች ዛሬ ታሚኛለች ዛሬ። እስኪ ልጠይቀው ጥርስ ሸን ምን ይሆን ምክንያቱ፣ እስኪ ልጠይቀው ጥርስ ሸን ምን ይሆን ምክንያቱ፣ ፈገግ ብሎ ሸየለኝ የቆረት አንጀቱ ሲቆረት አንጀቱ ከአንጀት መስል ይገርማል የተሰራው ክራሩ ይረብሻል ሆዴ ሲገረፍ ክራሩ ሲገረፍ ክራሩ አየታይ ሽሞ የኔ አበባ የልቤ ውስጥ ሰት ስቱን አሳለፉት የኔ ያለማንችን ባለመርሳት ሳድር ለብቻዬን የኔ አበባ ስወርቅ ስነሳ አስታውስሻለው የኔ ያለመን አንቺን አረሳመ ሰማይ ደ ቢመስል

ካይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ሰስለሻል ካይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ በሚታየኝ ሁሉ

እስኪ ጠይቀው ጥርስሽን፣ ምን ሆን ምክንያቱ? ፈገግ ብሎ ሸኘኝ ሲቆረጥ አንጀቱ፣ ሲቆረጥ አንጀቱ ከኔ አንጀት መስሎ፣ ይገርማል፣ ይገርማል የተሰራው ክሩነ። የረበሻል ሆዴ ሲገረፍ ክራሩ ሲገረፍ ክራሩ አይታይሽ ሞይ የኔ አበባ የልቤ ውስጥ እሳት ስንቱን አሳለፍኩት የኔ አለማንች ላለመርሳት ሳደር ለብቻዬን የኔ አበባ ስወርቅ ስነሳ